ኢትዮጵያዊነት የተሰኘው ድርጅት ባለፈው ቅዳሜና እሁድ ሦስተኛውን ሲምፖዚየም አካሂዶ ነበር። የሁለቱን ቀን ስብሰባ የተከታተለው አዲሱ አበበ ሲምፖዚየሙ የታለመለትን ግብ መምታት አለመምታቱንና ስለ ታዳሚዎች ተሳትፎ የድርጅቱን ሰብሳቢ ዶክተር እርቁ ይመርን እንዲሁም የሲምፖዚየሙን ሊቀመንበር ዶክተር ሙላቱ ውብነህን ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ አነጋግሯል። ዶክተር ሙላቱ በስብሰባው ላይ ስለተገኙት ታዳሚዎች በመናገር ይጀምራሉ። ሰዎች ብዙ ለመጋበዝ ሞክረናል። ብዙዎች በእሱ በጣም ደስ ብሏቸዋል። በብዙዎቹ ተሳትፈዋል። በእኛ አስተሳሰብ ዓላማውን የመታን ብለን ነው ተስፋ የምናደርገው። ከዛም ደግሞ ይልቅ ለወደፊቱ የዚህ አይነት ነገር ይህ መጀመሪያ ነው። ይህ መጨረሻ አይደለም። ወደፊቱም በየአመቱ የዚህ አይነት ሁኔታ እየተደረገ በልዩ ልዩ ርዕሶች ለመነጋገር እንችላለን ብዬ ነው ተስፋ ማለት ነው። ዶክተር እርቁስ እንደው በተለይ የተመረጡት አርዕስት የትምህርት አለ የባህልና የዲሞክራሲ ሁኔታዎችን የሚመለከት የመሬትን ጉዳይ፣ የሲቪክ ትምህርት ደግሞ በተለይ ሲቪክ ማህበራት የሚኖራቸውን ሚና በተመለከተ እነዚህን ርዕስ ከምን አንጻር ነው ዘንድሮ የመረጣቸዋቸው እና ግባቸውንስ መጥተዋል ወይ? ግባቸውን መጥተዋል በሁለት መንገድ፣ አንደኛ በአቅራቦት በኩል ጥሩ መረጃ ያዘሉ ትምህርታዊ ትምህርት የሚሰጡ አቅራቦቶች ነበሩ። ይሄ አንዱ በደንብ በሚገባ ግቡን መጥቷል እንላለን። በሁለተኛ ደረጃ ለህዝብ በማዳረስ በኩል በሜዲያ ይተላለፍ ስለነበረ ዳይሬክትሊ ከዚህ በፊት ከነበሩት የበለጠ ብዙ ሰው ሰምቶታል፣ ብዙ ሰው አይቶታል፣ መረጃ አግኝታቸዋል። ብዙ ሰውን ለመድረሱ አግኝተናል። እሱ ጥሩ ነገር ነው። ግቡን መጥቷል በዛም በኩል ማለት ይቻላል አርስቶቹ የተመረጡበት ብዙ ጊዜ ስለ ትምህርት በምናወራበት ጊዜ ሰላሳ ስንት ዩኒቨርሲቲ ተከፈተ፣ ወደፊትም አስራ አንድ ዩኒቨርሲቲዎች ሊከፈቱ ነው የሚል ወሬ ይሰማል። ግን ፓሊሲ ደረጃ በጥራት ደረጃ ምን ያክል ናቸው የሚሰጠው ስካሪከለሙ ምን ይመስላል? አንዳንድ ጊዜ የካድሬ ማሰልጠኛ የፖለቲካ ድጋፍ ለማግኘት የሚደረግ አድራጎት ስለሆነ በዛ ላይ ያለውን ሁኔታ ለህዝብ ማሳወቁ አይ ቲንክ ተቀዳሚ የሚሰጠው ተግባር ነው። ሌላው ደግሞ የዲሞክራሲ ጦጥ የዲሞክራሲ በባህልም ስላልነበረ ዲሞክራሲ ከሌለ ሰላምም እድገትም የመሳሰሉት ሊኖሩ ስለማይችሉ በዛ አቅጣጫ ለዲሞክራሲ አንዳንድ ነገር ማለት አለብን ብለን ወስነን ነው ርዕሶቹ በዛ መሰረ የተመረጡት። ግን ዶክተር እርቁ አሁን ቀደም ሲል ሲናገሩ ትምህርቱ ጥራት የለውም፣ የዲሞክራሲ እጦት አለ፣ የመሳሰለ እንደውም እኔ በተለይ መክፈቻው ቀን ሙሉ ቀን እዛው ነበርኩ። እንዳየሁት አሁን ያለውን ስርዓት በመርገም በመኮነን በትምህርቱም ሆነ በሁሉ ዘርፍ ይሄን ስታደረጉ ፈታኝ የሆነ እናንተን የሚቋቋም ጥያቄ ሊቀርብ ብዙ አልቻለም። ይሄ የሆነው ምንድን ነው? አንድ ወገን ብቻ ስለጋበዛችሁ ነው ማለት የመንግስትን ፖሊሲ ከ- የሚቃወሙ ሰዎች ይበዙታል። ይሄ የኢትዮጵያዊነት ድርጅት አካሄድ ሊሆን ይችላል ግን ሚዛናዊ ነገር አልተ- አልሰራችሁም ብትባሉ ወይም ደግሞ ስብሰባችሁ ሁሉን ወገን ያካተተ አይደለም ብትባሉ እንዴት ነው ይሄን የምትመልሱት? ወገናዊነት ከመሆን ሳይሆን በእኛ በኩል ያለው ፖሊሲ በማንኛውም አቅጣጫ ቢሆን ትክክል አይደለም፣ ሕዝባዊነት መልክ የለውም። በምን አይነት መንገድ እንደዛ እንደሆነ ለማስረዳትና በሲቪክ ድርጅት ደረጃም ጠንከር ያለ አቋም ከተወሰደ በኋላ ወደ ሌላው ወገን ለማዳረስ እና በዚህ ጥያቄ ላይ ምን መልስ አላችሁ ይሄ ነገር አለ የሚለውን የምናስብበት ይሆናል። ግን አሁን ለጊዜው ገና አዲስ ነን ብዙም ጥንካሬ ይጎለናል ያንን ለማሟላት ነው እንጂ ለመለየት አይደለም። ያለ ፈተና ወጣችሁ እናንተው ተሰበስባችሁ እናንተው የምትፈልጉትን አድርጋችሁ ተለያያችሁ ብትባሉ ለማለት ነው። ዶክተር ሙላቱም ሊጨምሩበት ይችላሉ። በተለይ አሁን የመጀመሪያው ስለ ትምህርት ሲነገር እነ ዶክተር አክሊሉ እነ ዶክተር አዳና ሲናገሩ፣ በተለይ ዶክተር አክሊሉ ለእናንተ የሚሆን የለኝም ብለው ነው የጀመሩት። ማለት ምንድን ነው የትምህርትን ጉዳይ ለወጣቱ እሳቸውን ተሞክሮ ለማካፈል እና ወጣቱ የአሁኑን የትምህርት ሁኔታ በምን መልክ ማስኬድ እንዳለበት ለማስገንዘብ ነው። ያንን ታዳሚ አላገኙ አይገኙም። የእናንተ የህዝብ አጠራር ቀደም ሲል ከጠቀስኩት ጋራ ከፖለቲካው ብቻ ሳይሆን ወጣቱንም ሁሉም ያካተተ። በመሰረቱ የህዝቡ ቁጥር በጣም ትንሽ ነበረ። እርግጥ የተመረጡት አርዕስት በጣም ትምህርታዊና ሊነጋገሩባቸው የሚገቡ ናቸው፣ ግን በቂ ታዳሚ አልነበረም። ዶክተር ሙላቱ የህዝቡን ወይም የተሳታፊውን ቁጥር ለመጨመር በእርግጥ ለወደፊቱ ሰፋ አድርገን ብዙ ሰዎችን መጋበዝ ይኖርብናል። እርግጥ ልክ ነህ። እኛም ይሄን ነገር አስበንበታል። በሚቻለው በዌብሳይቶችም፣ በልዩ ልዩ ጽሁፎችም፣ በኢሜይልን በተባራሪ በሆነ ነገሮች ሁሉ እንትን ለማድረግ ሞክረናል። ማስፋፋት በዚህ ቀን እንደሚሰጥ ጠቅሰናል። ነገር ግን የደረሰው የተወሰነ ይሆናል። ወይም ደግሞ እንዳው በአንዳንድ ምክንያቶች ሰው ሊገኝ አልቻልም እንደሆነ አላውቅም። ብቻ ልክ ነው፣ ለወደፊቱ ይሄን ማድረግ ያለብን ነገር ነው። ነገር ግን የቀረቡት ርዕሶች መሰረታዊ ናቸው፣ ሲስተሚክ የሆኑ ናቸው። ማንም ማንም ቢሆን ለወደፊቱ ማየት ያለበት ይሄ መንግስት ይሄ መንግስት የማለት ሳይሆን ብቻ ሳይሆን ማንም ቢሆን የነዚህ እነዚህን ችግሮች የኢትዮጵያን ችግሮች በትምህርት በኩል ያለው በመሬት አያያዝ በኩል ያለው በዲሞክራሲ የምንላቸው ብዙዎቹን ችግሮች ለወደፊቱ ማየት ያለብንና በጥሞና ቁጭ ብለን ተነጋግረን ያሉትን መፍትሄ ፈልገን የምንወያይባቸው ጉዳዮች ናቸው። የዚህ ደግሞ ባህል መቀጠል አለበት፣ መስፋፋት አለበት ከሚል አቅጣጫ ነው። አንዱ አንዱ አላማችን እንደ መጨረሻ እሁድ ለት በመዝጊያ በሶስተኛው ሲምፖዚየም መዝጊያ ላይ አንድ ለየት ያለ ፕሮግራም ቀርቧል። ለየት ያለ ማለቴ እንግዲህ ኢትዮጵያዊነት የዚህ አላማ አራማጅ ይሁን አይሁን በትክክል አላውቅም። የተለያዩ አራት ክፍለ ሀገር እነሱ እንደሚሉት ከጎንደር፣ ከጎጃም ህብረት፣ ከሸዋ ህብረት፣ ከወሎ ህብረት የቀረቡ አራት ተወካዮች ኢትዮጵያን ወደፊት በጠቅላይ ግዛት በክፍለ ሀገር እንጂ የአሁኑ አከላለል ትክክል አደለም። ኢትዮጵያን ያፈርሳል የሚል አቋም አንጸባርቀዋል። ከነሱ ጋር በሚኖረም ውይይት በስፋት እንሄድበታለን። እናንተ ግን ይሄንም መድረክ ማዘጋጀታችሁ ምክንያቱ ምንድን ነው? የኢትዮጵያዊነት አቋም ከነሱ አቋም ጋር አንድ ነው ነው ወይንስ እስቲ እናንተ መልሱ ላይ ለምንድን ነው ይሄ የሆነው? ዶክተር እርቁ ሊጀምሩ ይችላሉ። ድርጅቶቹ በመደራጀት ላይ ናቸው። አይ ቲንክ አላማቸው ምንድን ነው? አሁን ያለው አደረጃጀት በየቦታው ጎሳን የተመለከተ ስለሆነ እያንዳንዱ ጠቅላይ ግዛት ደግሞ ብዙ ጎሳዎችን ያቀፈ ስለሆነ በጎሳ ከመደራጀት ይልቅ በጠቅላይ ግዛት መደራጀት የሚል ነው እንጂ በጠቅላይ ግዛት የድሮ ጠቅላይ ግዛት ይመለስ የሚል አይደለም። የጠቅላይ ግዛቱ ሰዎች እንዲተባበሩ እና ለመብታቸው እንዲቆሙ የተሻለ መንገድ ነው ብለው የመረጡት ነው እና ይህንን እንቅስቃሴ የግዞ ስንሰማ ስለነበረ ጋበዝ ናቸው ያላቸውን አላማ ለህዝብ ግለጡ በሚል አይ ለምን ማለት ነው እንጂ የእነሱን አቋምማ ከእነሱ ጋር ወደፊት እንወያያለን። ባለፈውም በሲያትል በስፖርቱ ምክንያት እዛ ተገኝቼ የጎንደር ህብረትን ስብሰባ ተመልክቼ አንድ ዘገባ አቅርቤ ያለሁ። ግን እናንተ ኢትዮጵያዊነት ድርጅት ይሄንን ማስተናገዱ በምን መልክ ነው ለማለት ነው። ዶክተር ሙላቱ እርስዎ ጋር ልምጣ። እንግዲህ እነዚህ በቅርብ ጊዜ ብዙዎቹ በቅርብ ጊዜ የተቋቋሙ ናቸው። ሌላ ሀሳብ ያቀረቡ ናቸው። ምክንያቱም አሁን ያለው የፌዴራል አቀነባበር ለሕዝብም አልተመችም ነገርም አልበጀም ከሚል አቅጣጫ የተነሱ ናቸው። አማራጭ ይዘው መጡ ነው፣ አማራጭ ይዘው ቀረቡ። ስለዚህ እነዚህ ሰዎች ይህን አማራጭ ይዘው ከቀረቡ አጋጣሚውን ተጠቅመን ድንግ ያላችሁን ሀሳብ ለህዝብ መታቸው አካፍሉ ከሚለውን ጋብዝ ናቸው። እንዳየኸውም ደግሞ ቀርበው አንዳንድ ሀሳቦችን አቅርበዋል። ይሄ እንግዲህ ወደፊት በሂደት የሚታይ ነገር። መልካም፣ በጣም አመሰግናለሁ ዶክተር እርቁ ይመር የኢትዮጵያዊነት ሰብሳቢ ወይም ሊቀመንበር፣ ዶክተር ሙላቱ ውብነህ ደግሞ የዘንድሮ የሶስተኛው ሲምፖዝ የማስተናጋጅ እና የፕሮግራም መሪ። በጣም አመሰግናችኋለሁ። ሌላ ጊዜ ደግሞ በዚህ ጉዳይ ላይ በተለያዩ አርዕስት ላይ የሚመለከታቸውን ሰዎች እያቀረበን እንዋያለን። በጣም አመሰግና። الله لزاري. ايش ما